ሰላም፣ ጠናስጥልን የተከበራችሁ አድማጮቻችን እንደምንሰንብታችኋል። ይህ ዋዜማ በነገራችን ላይ ሳምንታዊ መሰናዷችን ነው። እዚህ ኦስቲን፣ ቴክሳስ ከሚገኘው ስቱዲዮአችን የዕለቱ መሰናዶ ይዤላችሁ ቀርብ ያለው የዕለቱ የፕሮግራሙ አዘጋጅ አርጋው አሽኔ ከቀሪ የዋዜማ ባልደረቦቼ ጋር በመሆን ፕሮግራሙን በማድመጥ ከኛ ጋር እንድትቆዩ እጋብዛለሁ። ከእኛ ጋር የምታሳልፉት ጊዜም የሚያስቆጭ እንደማይሆን ተስፋ አደርጋለሁ። ኢትዮጵያ በአፍሪካ ቀንድ ብሎም በምስራቅ አፍሪካ ሀያል ሀገር የመሆን ተስፋ አላት የሚሉ ተደጋጋሚ አስተያየቶች ከሀገር ቤትም ከባህር ማዶም በተደጋጋሚ ይደመጣሉ። የኢትዮጵያን የክፍለ አህጉሩ አውራ ሀገር የመሆን ፍላጎት በተጨባጭ ካለው እውነት አንጻር መመልከቱ እጅግ በጣም አስፈላጊ ነው። እርግጥ ነው፣ ኢትዮጵያ የምዕራቡ ዓለም ወዳጅና በጠቃሚ የጂኦፖለቲካል ሁኔታ ውስጥ ትገኛለች። ይህ ብቻውን ግን ኢትዮጵያን ሀያል ሀገር ለማድረግ የሚያበረክተው አስተዋጽኦ ውሱን ነው። ተንታኞች እንደሚያስቀምጡልን እንደ ምሳሌም ኬንያ በሶማሊያ፣ ዩጋንዳ ደግሞ በደቡብ ሱዳን ጦራቸውን በመላክ ኢትዮጵያ ብቻ ታደርገዋለች የተባለውን የክልሉን የሰላም ማስጠበቅ ሥራ ሲያከናውኑ እያስተዋልን ነው። ኢትዮጵያን የሚገዳደሩ ጎረቤቶቻችንም ብዙ ናቸው። ኢትዮጵያ በጅቡቲ የባህር በር ጥገኛ ናት። ኤርትራ ኢትዮጵያ የክፍለ ሀገሩ ጠንካራ ኃይል ሆና እንዳትወጣ ተደጋጋሚ ሙከራ አድርጋለች። ከሁሉ በላይ ግን የኢትዮጵያ መንግስት በሀገር ቤት የሚከተለው አፋኝና ከፋፋይ ፖሊሲ የኢትዮጵያን ሀያል ሀገር የመሆን ትልም ሊያደናቅፈው ይችላል ሲሉ ስጋታቸውን የሚያስቀምጡም በርካቶች ናቸው። በኢትዮጵያ የውጭ ጉዳይ ፖሊሲ ዙሪያ ሁለት ዝግጅቶችን ቀደም ሲል አስደምጠናል። ቀደም ካለው ዘመን ጀምረን እስከ ንጉሡ ዘመን ድረስ ያለውንም ለመቃኘት ሞክረናል በእነዚህ ሁለት ዝግጅቶች። በዚህ በሦስተኛ ክፍል መሰናዷችንም በቀዝቃዛው የዓለም ጦርነት ወቅትና በዘመነ ኢህአዴግ የኢትዮጵያ የውጭ ጉዳይ ፖሊሲ ምን ይመስላል፣ ተስፋና ተግዳሮቶች ውስጥ ምንድን ናቸው ብለን እንቃኛለን። በዚህ ውይይት ላይ እንዲሳተፉ ለዛሬ ጋበዝ ናቸው። ካሳሁን አዲስ የቀድሞ የዋሽንግተን ፖስት የአዲስ አበባ ዘጋቢ በአሁኑ ሰዓት የኮሎምቢያ ዩኒቨርሲቲ ተማሪ ነው። እንደዚሁም ደግሞ በአዲስ አበባ የሚገኙ የተለያዩ የዲፕሎማቲክ ሚስዮኖችን በማማከር እና በሌሎች ጉዳዮች ላይ በምስራቅ አፍሪካ ጉዳይ ላይ ሰርቷል። ዳዊት ተሾመ የፐብሊክ ፖሊሲ ተንታኝና ባለሙያ ነው። በተለይም በኢትዮጵያ የፖለቲካ ጉዳዮች ላይ የተለያዩ ጽሁፎችን በመጻፍና በበተንተን ይታወቃል። ለዋዜማ መንገድ አይደለም። እቻላቸው ታደሰ ከዚህ ቀደም በኢትዮጵያ የውጭ ጉዳይ መስሪያ ቤት ውስጥ በሁለተኛ ጸሐፊነት ደረጃ አገልግሏል። ከዛ ባሻገር በአዋሳ ዩኒቨርሲቲ በመምህርነት እንደዚሁም በሲቪል ሰርቪስ ኮሌጅ ውስጥ ማስተማሪ ነበረ። እዚህ አሜሪካ ነገር በሚገኝ ሲምሶኒያ ወይ በተሰኘ ህትመት ላይም እንደዚሁ ቋሚ አምደኛ ነው። በኢትዮጵያ በሚገኙ የተለያዩ መጽሔቶችና ጋዜጦችም ላይ የተለያዩ ጽሁፎችን በመጻፍ ይታወቃል። ቻላቸው ታደሰ። አሁን ወደ ውይይቱ እናልፋለን። እንግዲህ ፕሮግራማችንን አድምጡ። የሚኖራችሁን አስተያየት ደግሞ በዋዜማ ራዲዮ አት ጂሜል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትጽፉልን ትችላላችሁ። ከፕሮግራማችን ጋር በድጋሚ መልካም ቆይታ። የኢትዮጵያ የውጭ ጉዳይ ፖሊሲ ውስጥ አንዱ ጎልቶ ከሚነሱት ነገሮች አንዱ የቀዝቃዛው የዓለም ጦርነት የነበረበት ወቅት ነው። በዚህ ጊዜ ከመቶ ሰባዎቹ አጋማሽ እስከ 991 ድረስ በተለይ በዘመነ ደርግ ጊዜ ኢትዮጵያ ራሷን ከአንድ የዓለም ሀያላንጋ አዳብላ በዛ ውስጥ የውጭ ጉዳይ ፖሊሲዋን ለማስፈጸም ስትሞክር ነበርና ይህንን ወቅት ኢትዮጵያ በውጭ ጉዳይ ፖሊሲዋ ብዙም ውጤት ያላስመዘገበችበት ነው የሚሉ አሉ። ሌሎች ደግሞ የዓለም ሁኔታ በወቅቱ የፈጠረው ስለሆነ አስፈላጊም ጠቃሚም እርምጃዎች የተወሰዱበት ነው ብለው የሚከራከሩ አሉ እና እንደው ይህንን ለመገምገም እንዲያበቃን የዛን ወቅት የነበረውን የውጭ ጉዳይ ፖሊሲያችንን እንዴት ነው የምታዩት? ምን ደካማ ጎኖች ነበሩት? ምንስ ጠንካራ ጎኖች ይታያቸዋል የሚለው ነው እኔ ካሳውን ከአንተ ልጀምርስ። እንደ ፈረንጆቹ አቆጣጠር በአስራ ዘጠኝ ሰባዎቹ አጋማሽ በተለይ ደርግ ስልጣን ላይ ከመጣ በኋላ ኢትዮጵያ የምስራቁን ዓለም ጎራ መቀላቀሏ ትክክል ነበር አልነበረ የሚለው አይ ቲንክ እሱ ራሱን የቻለ ብዙ ቀናት ሊወስድ የሚችል የክርክር ርዕስ ይመስለኛል። ነገር ግን አማራጭ በዛን ጊዜ በወቅቱ ከነበረው የኢትዮጵያ ፖለቲካ ትኩሳት አንጻር አማራጭ ነበር አልነበረም ከሆነ ጥያቄው። እኔ እንደሚገባኝ ከሆነ ኢትዮጵያ የምስራቁን ዓለም ጎራ መቀላቀሏ ሳይታለም የተፈታ ነበረ። ምክንያቱም በወቅቱ ኢትዮጵያ ውስጥ የነበረው የፖለቲካ ትኩሳት ናራሪ ወደዛ የሚመራ ነበር። ኢትዮጵያ ውስጥ ከነበረው የፖለቲካ ትኩሳት በተጨማሪ ከሶማሊያ የመጣው አግሬሽን ያን ነገር ኢትዮጵያ ወደ ምስራቅ ዓለም እንድትገፋ እሱ ደግሞ የበለጠ አፋጥ ነውታ እንደ እሾ ሆኖ ያንን ፕሮሰስ አፋጥኖታል። ምክንያቱም ኢትዮጵያ አልተዘጋጀችም ነበር ለዛ ጦርነት። መሳሪያ በቂ መሳሪያ አልነበራትም። ከሶማሌዎች የሶማሌ ሪፐብሊክ ጦር ግማሽ የሚሆኑ የኦጋዴን ክፍል ወረረ። ኢትዮጵያ ከአሜሪካውያኖች ከአሜሪካ እና ከምዕራቡ ዓለም መሳሪያ ለመግዛት ሞከረች። በዛን ወቅት ኢትዮጵያ ውስጥ በቂ የፖለቲካ መረጋጋት የለም፣ ቆይ እንጠብቅ ብለው መሳሪያ ማንም መሸጥ አልፈለገም። እንደውም አሜሪካኖች ኦልሬዲ የተከፈለበትን ጦር መሳሪያ ሁሉ አናስረክብም እንዳሉ ነው በታሪክ የሚነገረው። ስለዚህ ሀገሪቷን ከሶማሊያ ወረራ ለመከላከል የቀረው አማራጭ ከራሽያ ጋር ወዳጅነት መስርቶ ከራሽያ የጦር መሳሪያዎችን ማምጣት እንደገና ደግሞ የራሽያ በዛን ጊዜ ለሶማሌ ሪፐብሊክ ድጋፍ ታረግ ስለነበረ ያንን ድጋፍ እንድታቆም ማድረግ የሚቻልበት መንገድ ያ ብቻ ነበር። እንግዲህ እዚህ ጋር ማይንድ ዩ ከራሻ ጋር መወገኑ ሁለት ጥቅም ነበር የነበረው። አንደኛ መሳሪያ ያገኛል። ሁለተኛ ነገር በራሽያዎች የሚረዳው የሶማሌ ጦር ያን የራሻዎችን እውቀትና መሳሪያ ከዛው ስታወጣበት ይዳከማል ስለዚህ ናቹራል የሆነ ቾይዝ ነው በደር ጊዜ በእርግጥ እንዳነሳ ያው እንደምታውቀው የአሜሪካ ከፍተኛ በአጼ ሀይለስላሴ ጊዜ ኢትዮጵያ በሳብ ሰሃራ ከፍተኛውን እርዳታ ወታደራዊና ኢኮኖሚያዊ እርዳታ የምትቀበል ሀገር ነበረች በአጼ ሀይለስላሴ ጊዜ ያ ማለት ግን ያ ማለት አጼ ሀይለስላሴ የአሜሪካ ቀኝ እጅ እንደፈለጉ አሜሪካኖች የሚያሽከረክሯቸው ነው ማለትም አይቻልም። እስከዛ ደረጃ እንዲያው አንዳንድ በፖለቲካዊ አመለካከት ምናምን እንደዚ አይነት አቋም ሊንጸባረቅ ይችል ይሆናል ግን እንደዛ ብሎ በእውነቱ ለማለት የሚያስደፍር አይደለም። ጠንካራ የፎሪም ፖሊሲ የውጭ ጉዳይ ፖሊሲ የነበረበት ስርዓት ወይ ንጉሱ ስርዓት፣ ያ ወደ ህዝቦች ስንመጣ ህዝቦችን በተግባር ምን ያልጠቅመል አልጠቀመም። እሱ ያው ሌላ ረስት ሊሆን ይችላል ግን ፎሬን ፖሊሲያቸው ጠንካራ እንደነበረ እና በውጭ ሀገር በጣም ከብሬታ የነበረው የሀገሪቱ ፕሪስቲጅም ክብር ዝና ከፍ ያለበት ጊዜ እንደነበር እናውቃለን። ይህ ወታደራዊ የአሜሪካ እርዳታ በደርግ ጊዜም ቀጥሏል። ለሶስት ዓመታት ለሶስት ዓመታት ያህል ቀጥሏል። ሶስት ዓመታት የሚለው ደርግ ስልጣን ከያዘበት ጊዜ ጀምሮ፣ ንጉስ አሜሪካ መለየት አልፈለገችም ከኢትዮጵያ። ኢትዮጵያን የምትፈልግበት የራሷ ታሪካዊ፣ ፖለቲካዊ፣ ጂኦግራፊያዊ ምክንያቶች ነበሯት። ለሶስት ዓመታት ያው የቃኘው የቃኘው ቴሌኮሚኒኬሽን እንትንን ስቴሽኑንም አስጠብቆ የመቀጠል እርዳታውንም በዛው መንገድ የመቀጠል አይነት ፍላጎቶች ነበሩ። ግን ከሶስት ዓመታት በኋላ ይሄ በደርግ ውስጥ ይካሄድ የነበረው የፖለቲካ ትግል በጀነራል ማና፣ በጀነራል ተፈሪ ባንቴ፣ በመቶ አለቃ ለማየው ኃይሌ በተባለው ግሩፕ አሁን የምንሰማው ያው የሀባ ወገን ነበር የሚባለው እና በኮሎኔል መንግስቱ መካከል ሊደረግ የነበረት ፖለቲካዊ ትግል አለ። ለሶስት ዓመታት የዘለቀ ስለ ኮሎኔል መንግስቱ ዋነኛ የአብዮቱ ቀንደኛ እና ወሳኝ ሰው ሆነው እስከሚወጡ ባለችው አመተ ምህረት በፈረንጆች እስከ አስራ ዘጠኝ ሰባ ሰባት አመተ ምህረት ድረስ የአሜሪካ እርዳታ ቀጥሎ ነበር። በኋላ ነው ኮሎኔል መንግስቱ ስልጣን ላይ ከመጡ በኋላ የሶማሊያ ጦርነት እንደምታውቀው፣ ሶማሊያ በጣም ተስፋፊነቷ ጨመረ። የአገሪቱ ተከፋፍላለች ደካማ ነች አሁን ኦጋዴንን ሶማሌ ክልልን መውሰድ ይቻላል በሚለው እሳቤ ወረራ የተጋረጠበት ሁኔታ ነው የተከሰተው ያለ በዚህም ጊዜም ኮሎኔል መንግስቱ ምንድን ነው ያደረጉት ለአሜሪካ የጦር መሳሪያ እርዳታ እንዲሰጣቸው ነው የጠየቁት በአጋጣሚ የአሜሪካ ደግሞ ፖለቲካዊ ሁኔታዋ ተቃይሮ ጂሚ ካርተር እንደምታውቀው ያው ከዲሞክራቲክ ፓርቲ ነው የመጡት እሳቸው ስልጣን ላይ መጥተው ነበር እና ያው የደርግን የተካሄደውን የሰብአዊ መብት ጥሰት ወታደራዊ አገዛዝ መሆኑ ሰብአዊ መብት ጥሰቶችን ታሳቢ ማድረግ እሳቸው ያው ካርተር ዶክትሪን ብለን የምንጠራው ፖሊሲያቸውን ይቀጠሉ ስለነበረ፣ ለሰብአዊ መብት በታዳጊ ሀገሮች የሚኖረው የውጭ ጉዳይ ፖሊሲ ሰብአዊ መብትን ቅድሚያ ይሰጣል፣ ሰብአዊ መብት የሚጥሱ ሀገሮች ጋር ግንኙነት አይኖረንም የሚል መርህ ላይ የተመሰረተ ካርተር ዶክትሪን ተብሎ የሚታወቀው ስለነበር ጦር መሳሪያ እርዳታው መስጠት አልፈለጉም። ያው እንደምታውቀው በዚህ ጊዜ ኮሎኔል መንግስቱን በመሰረቱ እንግዲህ ከዛ በፊት አሜሪካ ጋር ያላቸውን ግንኙነት ለማቋረጥ አስበው ነበር? አላሰቡም? አሁን በእርግጠኝነት መናገር አይቻልም። ግን ዋናው ኢሚዲየት ፋክተር ብለን ልስ የምንችለው በካርተር በኢትዮጵያ በገንዘቧ የገዛቸውን ጦር መሳሪያ ለኢትዮጵያ መስጠት አለመፈለጋቸው ኮሎኔል መንግስቱ ፊታቸውን ሙሉ በሙሉ ወደ ሩሲያ እንዲያዞሩ አስገድዷቸዋል። በትክክልም ደግሞ እንዳልኩ የውጭ ጉዳይ ፖሊሲ ዋናው ብሔራዊ ጥቅሞቻችን የሀገሪቱ ህልውና ማስጠበቅ ነው። ጊዜ ከድሮ ጀምሮ አፄ ቴዎድሮስ በለው ከዛም አጼ በጼ ዮሐንስ ጊዜም በጼ ሚኒሊክም የሀገሪቱ ህልውና ከምንም በላይ ድርድር ውስጥ የሚገባ ነገር አይደለም። እስካሁን ድረስ በብዙ ሁኔታዎች የተፈተነች ሀገር፣ ታሪካዊ ጠላቶችም ብለንላቸውም ሲፈታተኗት የነበሩ ሀገር ስለሆነች ያንን መካድ አይቻልም። አሁን ያለው ውጭ ጉዳይ ፖሊሲም አነሳሱ አይዲያሊስት የሆነ ሁኔታዊ የሆነ አነሳሱ ቢኖረውም በተግባር ግን ያደረገው እያደረገ ያለውን ያንኑ የሚገልጽ ነው እና ኮሎኔል መንግስት ምንም አማራጭ አልነበራቸውም በመሰረቱ የሀገሪቱን ህልውና ማስጠበቅ ነበር እንዳንዳንዴ እዚህ ጋር ማንሳት የሚፈልገው የምፈልገው ደርግን ስንተች ወይም የሚተቹ ሰዎች ብዙ ጊዜ ይህን ይረሱታል የሶማሊያ ጦርነት ይረሳል ብዙ የሶማሊያ ጦርነት በእውነቱ የሀገሪቱን ህልውና በከፍተኛ ደረጃ የተፈታተለንና ደርግ በጣም ወሳኝና አመርቂ ምላሽ ባይሰጥ ኖሮ ኢትዮጵያ በምናውቃት ኢትዮጵያ ላትኖር የምትችልበት ህልውናዋ ከፍተኛ አደጋ ላይ የተጋረጠበት ወቅት ነበር እና ያንን ለማድረግ ያንን አማራጭ መውሰድ ተገድደዋል። በትክክልም የሀገሪቱን አይዲዮሎጂውን እንትው እና የሀገሪቱን ህልውና ከማስጠበቅ አንፃር ግን ምንም አማራጭ የሌለው ውሳኔ ነው ባይነኛ ስለዚህ ከቀዝቃዝ ዓለም ጦርነት አንጻር ይሄ የኦሪንቴሽን ሽፍቱ እንትም ዋናው ኤሰንሱ የፎሬን ፖሊሲ ኤሰንሱ መሰረቶች ባይቀየሩም፣ የድጋፍ መሰረቱ ያው ኃይለ ስላሴም አንድ ሱፐርፓወር ፕሮቴክት የሚያደርገን ወታደራዊ ኢኮኖሚያዊ እርዳታ የሚሰጠን አንድ ያስፈልገናል ብለው ከአሜሪካ ጋር ሰርተዋል። በደርግ ጊዜም ልክ ሌላ ሱፐርፓወር ፓወር ፍለጋ ነው የተካሄደው። የሀገሪቱ ህልውና ምንጊዜም አደጋ ውስጥ አለ ኢኮኖሚያዊ ዲፕሎማሲያዊና ዲፕሎማሲያዊ እና ወታደራዊ እርዳታ ምንጊዜም ያስፈልገናል ተብሎ ስለሚታመን በኮሎኔል መንግስቱ ጊዜ ሩሲያን ሌላ ሱፐር ፓወር ፍለጋ ነው የተሄደው። እሱም ደግሞ ተሳክቶ በኩባ ጦር ሰራዊት እርዳታ አማካኝነት በተገኘ ጦር መሳሪያ መላ ኢትዮጵያ ህዝብን ሞቢላይዝ በማድረግ የአገሪቱን ህልውና ማስጠበቅ የተቻለበት ሁኔታ ነው ያለው እና ከዛ አንጻር ነው የማየው። ያላችሁት ዋዜማ የፖድካስት ስርጭትን ነው። ይህ ዝግጅት ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ታገኙታላችሁ። አስተያየቶቻችሁን ደግሞ ዋዜማ ራዲዮ አት ጂሜይል ዶት ኮም፣ ዋዜማ ራዲዮ አት ጂሜይል ዶት ኮም ላይ አድርሱን። መሰናዷችን ይቀጥላል። ከዋዜማ ነው። ጥያቄ አስከፍዬ ከደርግ ተከትሎ በመጣው የኢህአዴግ ዘመነ መንግስት የተለያዩ የውጭ ጉዳይ ጋር የተያዙ ለውጦችን አይተናል። ኢህአዴግ ራሱ ከግራ ዘመም የፖለቲካ ፓርቲዎች ውስጥ አንዱ ነው። በተለይ ህወሓት አዲስ አበባ ሲቃረብ ነው የአቋም ለውጥ ያደረገው እንደሚታወቀው እና አፈጣጠሩ ላይ እስካሁንም ድረስ በአንዳንድ ነገሮቹ የግራ ዘመም የፖለቲካ ቡድኖችን ፈለግ የሚከተል ቡድን ነው ግን በዓለም ላይ ካሉ ተለዋዋጭ ሁኔታዎች ጋር በተያያዘ የምዕራቡ ዓለም ወዳጅ ሆኖ ለመቅረብ ስልጣን በያዘ ማግስት ጀምሮ ለውጥ አድርጓል። ከዛ በኋላ ደግሞ የበለጠ ከምዕራቡ ዓለም ጋር ወዳጅ ሆኖ ነው የምናየው እና በተለይ አሁን ያለውንስ እንዴት ታዩታላችሁ? አሁን በአንዳንዶች አሁን የሚሰጥ አስተያየት አለ የኢትዮጵያ የውጭ ጉዳይ ፖሊሲ ስልጣን ላይ ላለው መንግስት የሚሆን ለሀገሪቱ በጣም ውጤት የሚያስገኝ በጣም ወርቃማ ዘመኑ ላይ ነው ያለው፣ ብዙ የተሳኩ ነገሮች የተደረጉበት ነው የሚል አስተያየት ከዚህም ከዛም ይሰማል። እና ይህ ግምገማ ትክክል ነው ብላችሁ ታስባላችሁ? ኢህአዲግ ከገባ በኋላ የኢትዮጵያ የውጭ ጉዳይ ፖሊሲ ተከታታይነት በፊቱ ከነበሩት ፖሊሲዎች ቀጣይነት እየነበራቸው የተለያዩ የውጭ ጉዳይ ፖሊሲዎች ነበሩ። ከዛ ውጭ ደግሞ በጣም ሻርፕሊ ከበፊቶቹ ዲፓርት ያደረጉ ፖሊሲዎችም ነበሩ። ያው ከንትኑ ብጀምር ተከታታይነት ካላቸው ብጀምር፣ ከሌላው በፊት ከነበሩ መንግሥታት ጋር የሚያመሳስለው ነገር ቢኖር አንደኛው ከጎረቤት ሀገሮች ወይም የጎረቤት ሀገሮች ውስጥ ጣልቃ መግባት የኢትዮጵያን ጥቅም ለማስከበር ጣልቃ መግባት በኢህአዲግ ጊዜም የቀጠለ ነገር ነው። አንዳንድ ጊዜ ለምሳሌ ደቡብ ሱዳን ብታይ፣ ኃይለስላሴ ደቡብ ሱዳን የደቡብ ሱዳን አማጺዎችን ይረዱ ነበረ። ደርግ የደቡብ ሱዳን አማጺዎችን ይረዳ ነበረ። ኢህአዲግም እስከ አስራ ዘጠኝ ዘጠና ስድስት አቁሞ ነበረ ከካርቱም ጋር በነበረው የፍቅር ግንኙነት ምክንያት ግን ከወዲያውኑ ከካርቱም ጋር ሲጣላ ከአስራ ዘጠና ስድስት ጀምሮ በከፍተኛ ሁኔታ የደቡብ ሱዳን አማጽያኖችን ሲረዳ ነበረ። ከዛ ባለፈው ሁኔታ ሶማሊያ ጋር ባለው ግንኙነት ብታይ ሀይለ ስላሴም ሶማሊያን የሶማሊ ሪፐብሊክን ለመከፋፈል የተለያዩ አንጃዎችን ይረዳ ነበረ። ኋላ ላይ ደርግ ያንን በከፍተኛ ሁኔታ እንደ ዋና የውጭ ጉዳይ ፖሊሲ ይዞ ሶማሊያን ለመበታተን ከፍተኛ ስራ ሲሰራ ነበር፣ የተለያዩ አንጃዎችን እያስታጠቀ ቤዝ እየሰጠ። ወዲያውኑ ኢህአዴግም ያ ፖሊሲ ቀጥሎ ለኢትዮጵያ የተሻሉ የሚባሉ አንጃዎችን በጣም ጥሩ። እሺ፣ ዳዊትስ እንዴት ነው የምትገመግመው በዘመነ ኢህአዴግ ያለውን የውጭ ጉዳይ ፖሊሲ? አን አንደኝ በመጀመሪያ ደረጃ አሁን ያለው ለምሳሌ የውጭ ጉዳይ የውጭ ጉዳይ እና የሀገር ደህንነት ፖሊሲ ሰነዱን ካየኸው በጥሩ ሁኔታ የተጻፈ ሰነድ ነው ማለት ትችላለህ። እንደ ሰነዱ ካዘላቸው መልእክቶች ወይም ከቆመላቸው ፕሪንሲፕሎች አንጻር ስታየው ማለት ነው። ይሄ እንዳለ ሆኖ ግን በተግባር ስታየው እንዴት ነው በተግባር ያለው የውጭ ጉዳይ ግንኙነታችን ምን ይመስላል የሚለውን ስናየው፣ እንደ አጋጣሚ ሆኖ በኃይለሥላሴም በደርግም በኢህአዴግም ተመሳይ ነገሮች ታያለ። ለምሳሌ ስጥ በሶስቱም አገዛዙ ውስጥ ለአፍሪካ ህብረት ከአፍሪካ ጋር ላለው ግንኙነት የሚቆሙበትን በተለይ ለአፍሪካ ህብረት ያለውን አቋም ስታይ ተመሳይነት ታያለ። ደርግ ከምንም ነገር በላይ ሙጋቤን ሲደግፍ ታያለህ። የነጻነት ታጋዮችን ሲደግፍ ታያለህ። ኢህአዴግም ለምሳሌ ከእነ ጋዳፊ ከአዲስ አበባ የአፍሪካ ህብረት መቀመጫ እንዲነሳ ሲሸርቡ የነበሩትን ሴራ ማሸነፉን ስታይ አንድ ድል ነው ብለህ ልታስቀምጠው ትችላለህ። አንድ ይሄ ነው። ሁለተኛው ነገር ግን የውጭ ጉዳይ ፖሊሲ የምትመዘንባቸው መመዘኛዎች አንድ ብቻ አይደለም፣ በዛ ያሉ ናቸው። ሌላው የሀገሪቷን ጥቅም የሀገሪቷን ህልውናስ በማስጠበቅ ደረጃ ምን ያህል ወደፊት ገፍቷል የሚለውን ታያለ። እዚህ ላይም ችግር የምታይባቸው አሉ። ለምሳሌ ከእሷ እንደጠቀሰው የባህር በር አለመኖራችን እና አሁን ለጅቡቲ ለወደብ የሚከፈለው ጅቡቲን በጥሩ ቋንቋ ለመግለጽ ምን እንደምኖ አላቅም። የምንን ለማመጥበት ብንለው ይሻላል። ለጅቡቲ የሀረር ውሃ ችግር እያለ ነው። ከሀረርን አልፎ ለጅቡቲ በውሃ ንጹህ የመጠጥ የተሻገረው እኔ ዛ አሁን ባየሁት ማለት ነው እና ብዙ እንደዚህ የሚል የኢትዮጵያ መንግስት የጅቡቲን መንግስት የሚለማመጥበትንም ስታየ፣ የሀገራዊ ወጭነቱ ስታየ፣ የባህር በር ኢኮኖሚ ጠቀሜታው ለሀገር ደህንነት ያለው ቱሪስት ከመሳቡ አንጻር ከነዚህ ከነዚሁ ውጭ አጠቃላይ ስታየው የባህር በር አልባ መሆናችን አንድ የሀገር ጉዳት ነው፣ የሀገርን ጥቅም አሳልፎ መስጠት ነው። እስካሁን ድረስ ደግሞ እንደምናያቸው ወይ የአስራ ዘጠነኛው ክፍለ ክፍለ መቶ ዘመን አስተሳሰብ ሊመስል የሚችል የቴሪቶሪያል ኢንቴግሪቲ የሚባለው የኢትዮጵያ ውጭ ጉዳይ ፖሊሲ እስከ ደርግ ሰዓት ድረስ አንድ ምሶሶ የነበረው፣ በዚህኛው መንግስት ላይ ብዙም የማታይበት ከቴሪቶሪያል ኢንቴግሪቲ ባሻገር የህዝቦችን መብት ማስከበር አስቀድማለሁ ይላል። ነገር ግን ሁለቱን ባላንስ ባረገ መልኩ በተጣጣመ መልኩ የህዝቡንም መብት እያስከበር ቴሪቶሪያል ኢንቴግሪቲንም እያስጠበቅ የመሄድ ደካማ መሆኑ እንትን ያለ የባድመን ውዝግብ ያለ ነገሮችን በሰለ መልኩ አለመምራቱ እንትን ያለ ከሱዳን ጋር ያለው ቦርደር አሳልፎ የመስጠት ያለመስጠቱ ነገር አለ። እነዚህ እነዚህ ነገሮችን ስታያቸውም ድክመት ታያለ። እና በሶስቱም አገዛዝ ላይ እንደምታየው ጥሩም ነገር የምታይባቸው አጋጣሚዎች አሉ። በአመዛኙ ደግሞ ደካማ ውጤት የምታይባቸው እንትን አሉ እና አመርቂ ወርቃማ ዘመን ነው የሚባለው ነገር አይሰራም። ብዙ ድክመቶች አሉበት። ጥንካሬ እንዳለው ያ እንግዲህ አንድን የውጭ ጉዳይ ፖሊሲ ወደ መሬት አውርዶ ለማስፈጸም ተቋማዊ የሆነ አደረጃጀት ያስፈልጋል። ይህንን ተቋማዊ አደረጃጀት ደግሞ በብዙ መልኩ ነው። ብዙ ጊዜ ለአንድ ተቋም ብቻ የሚሰጥ አይደለም። የተለያዩ ተቋማት በጋራ የሚያስፈጽሙት ነው። ግን በዋነኝነት የዚህ የውጭ ጉዳይ ፖሊሲን የማስፈጸሙ ስራ በአሁኑ አጠራር የውጭ ጉዳይ ሚኒስቴር በምንለው እና በሱ ስር ባሉ ተቋማት አማካኝነት የዕለት ተዕለት ስራው ይሰራል እና በኢትዮጵያ አሁን ያለንበት ተቋማዊ አደረጃጀት ደካማና ጠንካራ ጎኖቻችን ምን ይመስላሉ? የሚለውን እንደው ማየት ብንችል አንተ በተለይ በዚህ በውጭ ጉዳይ ሚኒስቴር የስራ ልምድም ስላለህ የበለጠ ውስጡንም ስለምታውቀው ብታስረዳን የተሻለ ይመስለኛል። እንደምታውቀው የውጭ ጉዳይ ፖሊሲ ትልቅ የሆነ ጠንካራ የሆነ ተቋማዊ አሰራር የሚፈልግ ነገር ነው። እንግዲህ አሁን አሁን ባለው የውጭ ጉዳይ ፖሊሲያችን ውጭ ጉዳይ ፖሊሲውን ሲያስተገብሩ ያሉ ያስተገብሩ ያሉ ተቋማት በዋናነት ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ በህገ መንግስቱ መሰረት እንደምታውቀው አንቀጽ ሰባ አራት ላይ ጠቅላይ ሚኒስትሩ የሀገሪቱን የውጭ ጉዳይ ፖሊሲ በበላይነት ይቆጣጠራል ይላል። በበላይነት ይቆጣጠራል። በኢትዮጵያ በእውነቱ በተግባር እንዳየ ነው መንግስቱ ይላል። በተግባርም እንዳየ ነው ጠቅላይ ሚኒስትሩ የሀገሪቱ የውጭ ጉዳይ ፖሊሲ የቀን ተቀን ስራው ነው ብዬ ነው የሚወስደው። በእኛ ታሪክ በኢህአዲግ አገዛዝ ዘመን አቶ መለስ በውጭ ጉዳይ ፖሊሲ ውጭ ጉዳይ ፖሊሲን በማስፈጸም ረገድ ራሳቸውም እንዳባሳደር ሆነው በመስራት ረገድ የለጠለ ስራቸውን ብሎ ማለት ይቻላል። በመሰረቱ እንዳለ ለውጭ ጉዳይ ሚኒስቴር ብቻ የተተወም እንትንም እንደ ማንኛውም ሚኒስቴር መስሪያ ቤት የተተወም አይደለም። ወይም በየሳምንቱ በየወሩ ሪፖርት እየቀረበ እንትን የሚል አይደለም እና ውጭ ጉዳይ ፖሊስን በዋናነት ጠቅላይ ሚኒስትር ቢሮ በከፍተኛ ደረጃ ሲያስፈጽመው ከመቅረጽ ጀምሮ በማስፈጸም ረገድ ከፍተኛ ሚና የተጫወተ ነው። ሁለተኛው ያው ጠቅላይ ሚኒስትሩ የሚመሩት የሚኒስትሮች ምክር ቤት ነው። ምክንያቱም የኢትዮጵያ ውጭ ጉዳይ ፖሊሲ እንደምታውቀው የኦሪየንቴሽን ለውጥ አካሂዷል። ከደርግ በኋላ አንዱ ለውጥ ብለን የምንለው ከኃይለ ሥላሴ ጊዜ ጀምሮ ደርግ አሁን የተለየው ነገር ከፖለቲካ ዲፕሎማሲ ይልቅ ወደ ኢኮኖሚ ዲፕሎማሲ ትኩረት ለውጥ አድርገናል ባይ ነው የአሁኑ ፖሊሲ። ስለዚህ በኢንቨስትመንትን በመሳብ ረገድ፣ ንግድን በማስፋፋት ረገድ፣ የኤክስፖርት ገበያዎችን ፍል በመፈለግ ረገድ በዚህ ረገድ ኢኮኖሚያዊ ዲፕሎማሲ ዋነኛ ሚናው ይሆናል የውጭ ጉዳይ ፖሊሲው ስለሚል፣ የተለያዩ የሚኒስትር መስሪያ ቤቶችም ይካተታሉ። የግብርና ሚኒስቴር በለው፣ ኢንቨስትመንት ጽህፈት ቤት በለው፣ ቱሪዝም ሚኒስቴር በለው፣ የተለያዩ ሚኒስትር መስሪያ ቤቶች ይካተታሉ ከውጭ ጉዳይ ፖሊሲ አፈጻጸም ጋር እና ከዛ አንጻር ማየት ይቻላል። ሌላው ያው ራሱ የውጭ ጉዳይ ሚኒስትር ነው። ውጭ ጉዳይ ሚኒስትር በዋናነት የውጭ ጉዳይ ፖሊሲን ማስፈጸም ነው ስራው። ሌላው ብሔራዊ ደህንነት ምክር ቤት የሚባለው ጠቅላይ ሚኒስትሩን፣ ምክትል ጠቅላይ ሚኒስትሩን፣ የደህንነት ሚኒስትሩን፣ የመከላከያ ሚኒስትሩ፣ ኢታማጆር ሹሙን፣ እነዚህን ያካተተ ነው። ብሔራዊ ጥቅሞችን በመወሰን ረገድ፣ በኢትዮጵያ የመጡ አደጋዎችን በመተንተን ረገድ፣ ለነዛ አደጋዎች ሊሰጥ በሚችለው ምላሽ ምን መሆን እንዳለበት በመወሰን ረገድ ውጭ ጉዳይ አይደለም። ይህን የሚወስነው መሰረቱ እነዚህ ናቸው የሚወስኑት። ውጭ ጉዳይ አስፈጻሚ መስሪያ ቤት ነው። ያለው የሰው ኃይልም ያው ኤክስፐርቶች ናቸው፣ እንደምታውቀው ዲፕሎማቶች ምናምን ናቸው። የአምባሳደሮቹ የፖለቲካ እንትን የሚኖራቸውም በዋናነት ግን የሚመነጩት የብሔራዊ ጥቅሞችን ለይተው አደጋዎችን ለይተው ትንተና ሰጥተው ወደ ውጭ ጉዳይ የሚወርዱት እነዚህ መስሪያ ቤቶች ኢንቮልቭድ ይሆናሉ። ብሔራዊ ደህንነት ምክር ቤት፣ ሌላው የብሔራዊ የመረጃና ደህንነት አገልግሎት ምክር፣ በዋጅ እንደገና ተሻሽለው የቆሙ ወይም የደህንነት ሚኒስቴር መስሪያ ቤት ሚኒስቴር ደረጃ ተቋቋሉ የምንለው ነው እንደ መከላከያ ሚኒስቴር የመሳሰሉት እነዚህ በውጭ ጉዳይ ፖሊሲ በቀጥታ እንዲሁም በተዘዋዋሪ በፈጻጸሙ ረገድ ከፍተኛ ሚና የሚጫወቱ ናቸው። እንግዲህ ያው የኢትዮጵያ ውጭ ጉዳይ ፖሊሲ እንደምታውቀው በእርግጥ ከድሮም ጀምሮ ተያይዞ የመጣ ነው። በዋናነት በመሪዎች በመሪዎች የሚከናወን ነው። በዋናነት በኃይለስላሴም የሳቸውን ስልጣናቸውን ለማስጠበቅም አንድ ምክንያት ነው። ሀገሪቱን ለማዘመን በቴክኖሎጂ በኢኮኖሚ ዕድገት፣ ወታደራዊ ለማዘመንም አንደኛው ዓላማቸው ሆኖ ግን በዋናነት ውጭ ጉዳይ ፖሊሲን ሙሉ በሙሉ ብዙ ጊዜ አሁን ኃይለ ሥላሴ በጣም ዘ ሞስት ትራቭልድ አፍሪካን ሊደር ተብለው ነው የሚታወቁት እና ብዙ ቦታዎች የተጓዙ ማለት ነው። ብዙ ቦታዎች ለጉብኝት የሄዱ እና ውጭ ጉዳይ ፖሊሲን በዋናነት ፐርሰናላይዝድ የማድረግ በግለሰብ በአንድ መሪ አይነት ባህሪ በዛ አሰራሩን በዛ የመቅረጽ አይነት አካሄድ አለ። በአቶ መለስ ጊዜ የሚታየው በኢህአዴግ ጊዜ የሚታየው ይሄ ነው። በመሰረቱ የውጭ ጉዳይ ፖሊሲን ከአጼ ኃይለስላሴ ጀምሮ ኢንስቲሽናላይዝ የማድረግ ተቋማዊ አሰራር እንዲኖረው የማድረግ ሙከራዎች አልታዩም በእርግጥ ኢህአዲግ በኢህአዲግ መንግስት በርካታ ድሎች ተፈጥረዋል። ቀዝቃዛው ጦርነት አልቋል። ቀዝቃዛው ጦርነት በማለቁ ከማለቁ ጋር ተያይዞ ሶማሊያ አደጋ መሆኗ ቀንሶ እንዲያውም የተራረሰበት ሁኔታ ተከስተዋል። ሱዳን በከፍተኛ ጦርነት ስታመስ የኖረች ሀገር ሆና በመጨረሻም ለሁለት የተከፈለች አሁንም ደግሞ በውስጡም ሰላሟን ያላገኘችበት ጠባብ ከመሆኗ ጂኦግራፊካ ላይም ከመጠባ ውጭ አሁንም ሰላም ያላገኘችበት ሁኔታ ያለበት ወደፊትም በርካታ ሱዳኖች በሰሜን ሱዳን ራሱ በርካታ ሱዳኖች ሊፈጠሩ የሚችሉበት እድል እንዳለ ስጋት ላይ ያለች ሀገር ነች። ኬንያም እንደምታውቀው አይሶሌትድ የሆነ ፖሊሲ ለበርካታ ዓመታት ስትከተል የነበረች ነች። በኋላም ያው በኮራፕሽንም በለው በምርጫ ጋር በተፈጠረ ግጭት በለው በዛ በዛ ትንሽ የመዳከም አዝማሚያዎች አሉ። ኤርትራም እንደምታውቀው ነው ሀገራዊ ማንነት መፍጠር ያልቻለች ሀገርና ያላቅሟ ያላቅመዋ ይሄ ኢትዮጵያ ላይ የኢትዮጵያን ሄጅሞኒ ኢትዮጵያ ምስራቅ አፍሪካን የበላይ መሆን የምትፈልገውን ለመገዳደር፣ ለመፈታተን ስትሞክር አላስፈላጊ መፈራገጡ ነው የተጎዳችበት ሁኔታ ነው። እና ይሄ ሁሉ ለኢትዮጵያ ጎልቶ መውጣት ከፍተኛ ድል የሚፈጥር ነበር ግን እንደ ቅድም እንዳልኩ በመሪዎች ላይ ብቻ የተንጠለጠለ የመሪዎችን ተክለ ሰውነት መገንባት ላይ ብቻ ያተኮረ መሪዎች ነገ ሲሄዱ ሲወርዱ ወይም ደግሞ በተፈጥሮ ሞቶች ምክንያት ሲለዩ ሁሉም ነገር እንትን የሚልበት የዲፕሎማቲክ ካፒታል ያልተፈጠረበት ሰው ያላፈራንበት ኢንስቲቱሽን ያላቋቋምንበት አሰራር ስለሆነ ያ ትልቅ አንድ ጉዳት ነው። ለምሳሌ ውሰድ፣ አሁን ቲንክ ታንክ የሚባለው የዲፕሎማሲ ቲንክ ታንክ ኢትዮጵያ ውስጥ የለም። ወታደራዊ ም፣ እራሱ ብሔራዊ ናሽናል ሴኪሪቲ የሚተነትኑ ነው። ከአፄ ኃይለ ሥላሴ ጀምሮ ሊሆን ይችላል። በደርግ ታይዝ የመጡ የታወቁ ጀነራሎች አሉ፣ የጦር መሪዎች አሉ። እነሱም በአንድ ቲንክ ታንክ አደራጅተህ ገለልተኛ በሆነ መንገድ ትንተና የሚሰጡበት አህጉራዊ ጂኦፖለቲካዊ ሁኔታ የኢትዮጵያን ጥቅም ስለ አባይ ትንተና የሚሰጥ ቲንክ ታንክ አልተፈጠረም። ሪሰርች አይካሄድም። በመሰረቱ እስከማውቀው ውጭ ጉዳይ የሚሰራ የውጭ ጉዳይ ፖሊሲ አችን በምን ላይ መመስረት አለበት፣ የአፍሪካ ጎረቤቶቻችን ምን ሁኔታ ላይ ነው ያሉት፣ እንዴት እስከምን ድረስ ነው የምናውቃቸው፣ እነሱ ስለኛ ምን እያሰቡ ነው የሚለውን አስመልክቶ ጥናት ጥልቅ የሆነ ጥናትና ምርምር የሚያካሄድ ተቋም የለም። የሚሰጠው የፖለቲካ ውሳኔ ብቻ ነው እንዳልኩ፣ ከበላይ አመራር ከጠቅላይ ሚኒስትሩ የሚመጣ ነው። ምን ተቋም አለ አሁን? አረጋው አንተም እንደምታውቀው ነፃ የሆነ ኢትዮጵያ ውስጥ የሀገሪቱን ብሔራዊ ጥቅሞች ለይቶ ጥናትና ምርምር የሚያካሄድ እና ለፖሊሲ ኢንፑት የሚሆን ግብአት የሚሆን የሚያቀርብ ተቋም የለም። ይህንን ማድረግ ከአራት ዓመታት ማድረግ አልተቻለም። ለምሳሌ ውሰደው፣ ይሄ ዶክተር ክንፋ አብረሃ ይመሩት የነበረው አሁን አቶ ስብሐት ነጋ የሚመሩት ኢትዮጵያን ኢንስቲትዩት ፎር ኢንተርናሽናል ፒስ ኤንድ ዴቨሎፕመንት የሚባለው ኢፒድ ታውቃለህ። እሱ እሱ ከውጭ ጉዳይ ጋር የስራ ግንኙነት አለው። በመሰረቱ በበላይነት የሚቆጣጠረውም ውጭ ጉዳይ ነው። ድርጅቱን አፈጣጠሩ ምርምር እንዲያካሄድ ነው። ስልጠና እንዲሰጥ ነው። ካፓሲቲ ቢልድ እንዲያደርግ ነው የኢትዮጵያ ውጭ ጉዳይ ሰራተኞችን። ግን እንደምታውቀው ይሄ ድርጅት በተወሰኑ ግለሰቦች ትንሽ ወጣቶችን ቀጥሮ የሚያሰራ ምንም የፖሊሲ ኢንፑት ለውጭ ጉዳይ የማያቀርብ አካውንታብሊቲ፣ ለውጭ ጉዳይ ያለው ተጠሪነት ራሱ በተግባር አወዛጋቢ የሆነ መስሪያ ቤት ነው። ሌላ ስሙ የሚጠቀስ ተቋም የለም ለውጭ ጉዳይ። ብሔራዊ ጥቅሞችን በመተንተን በዲፕሎማሲ ረገድ ለምሳሌ ዲፕሎማሲ ንውሰድ የውጭ ጉዳይ ሚጊዜ ዲፕሎማሲ አንዱ ትልቅ መሳሪያ ነው የውጭ ጉዳይ። ስለዚህ ውጭ ጉዳይ ስናነሳ ዲፕሎማሲ መንሳታችን የግድል። ኢትዮጵያ የዲፕሎማሲ ትምህርት ቤት የላት ገና የዛሬ ዓመት ነው፣ ዓመት እንደዚህ አካባቢ ሲቪል ሰርቪስ ዩኒቨርሲቲ ውስጥ ስኩል ኦፍ ዲፕሎማሲ የሚል እና ስኩል ኦፍ ዲፕሎማሲ እንደ ኢንተርናሽናል ሪሌሽንስ ሳይንስ የሚል ተቋም ገና እየተቋቋመ ነው። አስበው እንግዲህ አራት ዓመታት ሙሉ በዚህ አይነት አጣብቂኝ ውስጥ ያለች ሀገር የቆሬን ፖሊሲዋ የውጭ ጉዳይ ፖሊሲዋ ሶስቱ መንግስታት ያልተቀያየረ እና ተመሳሳይ ትኩረቶች ላይ ያደረገች ሀገር የዲፕሎማሲ ትምህርት ቤት ይላት አምባሳደሮች የሚሾሙበትን ክራይቴሪያ ታውቀዋለህ። ውስጥ ያሉ ሰራተኞችን የሚሰለጥኑበት ከተለያዩ አህጉራዊ ያለመጣው ተጨባጭ ሁኔታዎች ጋር እንትን ብሎ አሰልጥኖ በደንብ አርጎ ፎርማሊ ኦሪንቴሽን አይደለም። ዘገቢው ስልጠና የኮሚኒኬሽን ስልጠና ያስፈልጋል። የእንግሊዝኛ ቋንቋ ስልጠና ያስፈልጋል። የዓለም አቀፍ ተጨባጭ ኢኮኖሚያዊ፣ ፖለቲካዊ፣ ስትራቴጂካዊ ትንተናዎች መስጠት ያስፈልጋል። ይህን ለማድረግ ደግሞ የተለያዩ ሰዎች ሞቢላይዝ ልታደርጋቸው የምትችለው በኢትዮጵያን በሀገር ውስጥም አሉ። እነዚህን መጠቀም አልተቻለም። ስለዚህ የኢትዮጵያ የውጭ ጉዳይ ፖሊሲ ተቋማዊ መሰረት የለው የለውም ተቋማዊ መሰረት አሁን ብዙ ጊዜ ከአቶ መለስ ጋር ተያይዞ እርሳቸው አግሬሲቭ የሄዱባቸው ጉዳዮች በጂ ትዌንቲ በጂ ኤት አፍሪካ ቻይና ፎረም እንደዚህ መሳሰሉት የውጭ ጉዳይ ፖሊሲ ስኬታማ ነው ተብሎ ይወራል። ስኬቶች ቢኖሩም ስኬቶችን የተወሰኑ ስኬቶችን መካድ አይቻልም። ቀደም እንዳልኩ አንዳንዶች ኦፖርቹኒቲዎች የመጡት ከቀዝቃዛው ዓለም ጦርነት ማድረግ ጋር ተያይዞ የተፈጠሩ ጂኦ ፖለቲካል ለውጦች ለኢትዮጵያ ምቹ ሁኔታ ፈጥረዋል። ይህ እንደተጠበቀ ሆኖ ደግሞ የተለያዩ ስኬቶች ካሉ በሆነቱ ስኬቶች የመጡት በአንድ ግለሰብ በመሪው ጥረት ብቻ እንጂ ተቋማዊ አሰራር ኖሮ ያንን መሸከምና ማስኬድ የሚችል ተቋማዊ መሰረት ኖሮ አይደለም። እንደው ቻላቸው፣ እንደው አንድ ሌላ ማነሳው ጥያቄ ቢኖር ምን መሰለህ እንግዲህ ኢትዮጵያ በአፍሪካ ቀንድ ሀያል ሀገር ናት፣ ወይም ደግሞ አንዳንዶች ሀያል ሀገር የመሆን ፍላጎት አላት በሚል አስተያየት ይሰጣሉ። ይህንን አስተያየት አንተም ሰምተዋል። እንግዲህ ይህ የኢትዮጵያ ፍላጎት አይሳካም ብሎ መደምደም ያስቸግራል። ግን አሁን ኢትዮጵያ ያለችበት ሁኔታ ይህንን ለማሳካት የሚያበቃት ነው ወይ? ወይስ በቅርቡ ይሄ ኢትዮጵያ በ ክፍለ አህጉሩ ላይ ሀያል ሀገር ሆና የመውጣት ፍላጎቷን ለማሳካት ምን ያህል ቁመኗ ወይም ያለችበት ሁኔታ ይፈቅድላታል የሚሉትን እንደው ለመመልከት ብንችል ጥሩ ነውእና እስቲ በሱ ላይ የምትሰጠውን ሀሳብ ልስማ። ጥሩ እንግዲህ ያው አሁን ባለው የውጭ ጉዳይ ፖሊሲ አንፃር ስናየው የተወሰኑ ውልውሎች አሉ። አሁን አሁን ባለንበት ሁኔታ ውልውሌ ዳይላማ የምንለው ነገር አለ አደለ። በአንድ በኩል ኢትዮጵያ የአፍሪካ የአፍሪካ ቀንድ ሀያል ሀገር የመሆን አምቢሽን እንዳላት ምንም ጥርጥር የለውም ያ ፍላጎት አለ። በተለያየ በሌላ በኩል ደግሞ ቅድም የሚያው ምክንያቶቹን አንስተነዋል። ይህን የአጉራዊ የመሪነት ሚና ወይም ሪጂናል ሄጅሞኒ የምንለው የመሪነት ሚና ለአለም እንዳትጎናጸፍ የሚያደርጓት ውስጣዊ ደካማ ጎኖች አሉ። ቅድም ያነሳ ነው የልማት ጥያቄ፣ የዲሞክራሲ ጥያቄ፣ አንዱ ችግር የፖለቲካ የጋራ የሆነ የፖለቲካ አመለካከት የናሽናል ኮንሴንሰስ ብሔራዊ አመለካከት መፍጠር አለመቻል። አመለካከቶች የማለት ይጨቅለቁ ማለት አይደለም። የተለያዩ የፖለቲካ አመለካከቶች ይኖረ፣ ግን ሀገራዊ አንድ ደግሞ አመለካከት የምትስማማበት ተቃዋሚው፣ ስልጣን ላይ ያለው ድርጅትም ተስማምተው በጋራ የሚሰሩበት ሀገሪቱን ወደፊት የሚያራምዱበት ገዢ ሀሳብ ያስፈልጋል። ይህንን ማድረግ ካለመቻል አንፃር አገሪቱ የአፍሪካ ቀንድ አምቢሽኗ ፍላጎቷ እንዳለ ሆኖ በተግባር ግን አልተቻለም። አሁን ብዙ ብዙ ጸሐፍት አርጋው ኢትዮጵያ ሪጂናል ሄጅሞን ነች በምስራቅ አፍሪካ ማን ነው በአፍሪካ ቀንድ ብለው ይከራከራሉ። እኔ ብዙ ከቅርታ ጋር አያሳምነኝም። ዶሚናንት የሆነ ምናት ምጫወት አዝማሚያ አለ፣ ሙከራዎች አሉ። ሪጂናል ሄጅሞን ግን አለች። በቅርብ ጊዜም የመሆን እድሏም የመነመን ነው። ሪጂናል ሄጅሞን ለመሆን መጀመሪያ ደረጃ አክሴፕታንስ ሪኮግኒሽን ያስፈልጋል። ባሉት ሀገሮች ተቀባይነት ማግኘታው ኢትዮጵያና በትክክልም የተጉር መምራት ይገባታል። በዚህ በዚህ ምክንያት በኢኮኖሚ በወታደራዊ አቅም በዲሞክራሲ በውስጥ የውስጥ ሽግሮች አ በሙሉ የፈታች ስለሆነ የሚለው ተቀባይነት ማግኘት ይቻላለት። ያ ተቀባይነት አላገኝም። ኬንያ ፕሮአክቲቭ የሆነ ዲፕሎማሲ የተጫወተች ያለችበት ኢትዮጵያ ብቻ ልታደርገው ትችላለች ተብሎ ይገመት የነበረው ሶማሊያ ውስጥ ጣልቃ የመግባት ወታደራዊ ጣልቃ ገብነት ኬንያም እስከ ማድረግ ኡጋንዳም ደግሞ ደቡብ ሱዳን ውስጥ እስከ ማድረግ ነው የደረሱት። ስለዚህ እዚህም በዛም የሚገዳደሩ ኃይሎች አሉ። ስለዚ፣ ኢትዮጵያ ሪጅናል ሄጅሞን ሪጅናል ሄጅሞን በነገራችን ላይ ለአንድ አህጉራዊ ሰላም አስፈላጊ ነው። የፖለቲካል ሳይንስ የተረጋገጠ ነው። አሁን ለምሳሌ በምዕራብ አፍሪካ ናይጄሪያ ካለች፣ በደቡብ አፍሪካ ደቡብ አፍሪካ በደቡብ አፍሪካ ካለው አካባቢ ደቡብ አፍሪካ ራሷ ካለች እና ይህን ሪጅናል ሄጅሞን ሚና የሚጫወቱ ከሆነ ለአካባቢ ሰላም ጠቃሚ ነው ተብሎ ነው የሚታወቀው። አስፋራስ የሪጅናል ሄጅሞን ተቀባይነት ያለው ዲሞክራሲያዊ የሆነ ቫሊዩ ቫሊዩ ወይም እሴቶችን በሌሎች ላይ ኢምፖዝ ማድረግ የሚችል ዊሊንግሊ፣ በግዴታ ሳይሆን ዊሊንግሊ ማድረግ የሚችል ሲሆን ነው። ይህን ማድረግ የሚችልበት ደረጃ ላይ አልደረስም። አይናፋር ነው። ፖሊሲያችን አይናፋር ነው። በምስራቅ አፍሪካ የምናደርገው ፖሊን ፖሊሲ ዲፕሎማሲ ምላሽ ሰጭ ነው። የሆነ ሀገር ሲከሰት ወዲያውኑ አድሆክ የሆነ ጊዜያዊ የሆነ ምላሽ ሰጭና ተመልሶ እንዳልኩ ዛ ጓዳ ውስጥ ይገባል። ተከታታይ የሆነ ዲፕሎማሲ የሚያደርግ በራሱ ተነሳሽነት ሪጅኑን ለመምራት እነዚህ የሚሄድ አይነት አዝማሚያ የለውም። በተወሰነ ደረጃ ግን በኢኮኖሚ በሪጂናል ኢንቴግሬሽን ሪጂኑን በኢንቴግሬንት በማድረግ በኢንፍራስትራክቸር በማያያዝ ረገድ ከቅርብ ጊዜ ወዲህ አግሬሲቭሊ የሚኬድባቸው አሰራሮች አሉ። እሱ አንዱ አንዱ ጥሩ ውጤት ነው፣ በውጭ ጉዳይ ፖሊሲ በኩል የተገኘው። እንግዲህ ምን ያህል ወደ ተፈጻሚነቱ ምን ያህል ጠንክረን እንገፋበታለን የሚለው ሌላ ጉዳይ ነው። በአጠቃላይ ግን የአመራር ብቃት ጥራት፣ ጠንካራ ተቋማት አለመኖር፣ አካባቢው ሙሉ በሙሉ ተቀባይነት ማጣት። ለምሳሌ ኤርትራ መውሰድ ኤርትራ ኢትዮጵያን የኢትዮጵያ አልቀበልም ከሚል የመነጨም ነው መገዳደር ነው። ጅቡቲም ከወደብ ጋር በተያያዘ እንደዚህ አይነት ባህሪያት ስታሳይ፣ በተግባር ታይቷል። ሱዳንም ያው አልተሳካም ከሸፈ እንጂ ሙከራዎች ተደርገዋል እና እንደዚህ አይነት ኢትዮጵያ ሄጂሞኒ ነች ወይ ብሎ ለማለት የሚያስችል ደረጃ ላይ አልደረስንም። ወደፊትም ለመሆን በርካታ ስራዎች ፎሬን ፖሊሲ ፕሮአክቲቭ የሆነ አስቀድሞ እርምጃዎችን ጥናቶችን አካሂዶ ሪዥኑን በአንድንትን ማስጌድ የሚችልበት ተቀባይነቱ ሊያስትን የሚችልበት አሰራር አልሰፈነም። መሆን ያለበት ግን ሀገሪቱ ካላት ታሪካዊ ቦታ ጂኦግራፊያዊ አቀማመጥ ካላት ታሪክ ለአፍሪካ ከተጫወተችው ሚና አንጻር መደረግ ያለበት እንደዛ ነው የሚልነት አለኝ። ኢኮኖሚክ ዲፕሎማሲ ዋና ትኩረታችን ኢኮኖሚክ ዲፕሎማሲ የሚለው ኢኮኖሚ በእርግጥ ምንም ያስፈላጊ ነው። ኢኮኖሚ ዲፕሎማሲ በትክክል እየተተገበረ ያን የሚተገብር የሰው ኃይል ካለን ጥሩ ነው፣ ግን ኢኮኖሚያዊ ዲፕሎማሲ ብቻ ትኩረት ማድረግ በዚህ ሪጅን ላይ ተቀምጠ በጣም አስቸጋሪ ነው። ለምሳሌ ፎሬን ፖሊሲ የውጭ ጉዳይ ፖሊሲ እንደዛ ይላል። ግን እንትኑ ልንገርህ ልዩነቱ የሚያመጣው ችግር፣ እኛ የውስጥ ችግራችንን እስከፈታን ራሳችን እስካጠናከርን ድረስ የውጭ ኃይላት ከውጭ በኩል ብዙ ጥቃት አይመጣብንም። እኛ ከውጭ ኃይሎች ጋር ከውሬታ ጉዳይ የሚያስተሳስረን ኢኮኖሚ ብቻ ነው የሚል ፖለቲካውን የፖለቲካ ነው። በሰነዱም ላይ እንደሱ ተብሎ ተገልጿል ተገልጿል እንደዚ አይነት አዝማሚያ አለው ግን ይሄ በቂ አይደለም የምታየው ለምሳሌ እስላሚዝምን እንውሰድ የእስልምና አክራሪ ሀይሎች ኢትዮጵያ ላይ የሚያደርጉ ትንኮሳ አለ አይደለም ድሮም በሱዳን ጊዜ ሙባረክ ግድያ ሙከራ ጋር ተያይዞ ከሱዳን ጋር የተገባበት ውዝግብ አለ እስከ ጦርነት ድረስ ደርሷል የኢትዮጵያ መንግስት ከፍተኛ የሆነ የፎሬን ፖሊሲ ለውጥ በማካሄድ ኢንፕራክቲስ ፎሬን ፖሊሲ እንዲለው ለውጥ በማካሄድ የደቡብ ሱዳን ነጻዎች ግንባርን እስከ መርዳት እና ሱዳንን አቋርጦ የሱዳን መሬትን አቋርጦ ገብቶ የሱዳን መንግስት እስከ መውጋት የደረሰበት ሁኔታ አለ። በኋላም ሶማሊያ ላይ አሊታሃድ አለ ኢስላሚክ ኮርትስ ዩኒየን የምንላቸው የስልምና ፍርድ ቤቶች ህብረት፣ በኋላም ደግሞ ተያይዞ የመጣ አልሸባብ። እነዚህ ሁሉ ከኢኮኖሚያዊ ጋር ምንም የሚያገናኘው ነገር የለም። በኢኮኖሚያዊ ዲፕሎማሲ ብቻ የምትፈተው አይደለም። ስለዚህ የፖለቲካ እንትኖች አሉ። ኢትዮጵያ ውስጥ የምናካሄደው የፖለቲካ ውሳኔ ለምሳሌ በፌዴራሊዝሙ የተመሰረተው በብሔር ብሔረሰብ የራስን ዕድል በራስ የመወሰን መብት ላይ ነው አይደለም። ይህ የማያስደስታቸው ኢትዮጵያ ውስጥ ያለ የፖለቲካ እንትኖች ራሳቸው ላይ ትርጉም ያለው ኢምፕሊኬሽን ያለው በራሳቸው ላይ ተስማ ሊያሳድር የሚችልባቸው ሀገሮች አሉ። ይህ የፖለቲካ ጥያቄ ነው። በኢኮኖሚ ብቻ ዲፕሎማሲ ብቻ መጥፋተው አይደለም። ስለዚህ የፖለቲካ እንትኖችን ኢትዮጵያን ችግር ላይ ሊፈጥሩ የሚችሉ የእስልምና አክራሪነት ብለው በሀገሪቱ የምትከተለው የብሔር ብሔረሰብ ፌዴራሊዝም ምክንያት እኛ ላይ ተጽዕኖ ይኖረዋል ብለው የሚሰጉ ሀገሮች ይኖራሉ። ስለዚህ የፖለቲካ እንትኖች አሉ፣ ቀጣይ ናቸው። ስለዚህ ለነዛም ትኩረት መስጠት በእርግጥ በኢን ፕራክቲስ ያው ይሰራበታል፣ ግን ፎሬን ፖሊሲ እንደዛ ብሎ ያስቀመጠው ምንይም ኢኮኖሚ ላይ ብቻ ነው መበርታት ያለብን የሚለው ነገር አያስኬድን። ጎን ለጎንም የፖለቲካ የአካባቢውን የፖለቲካ ዲፕሎማሲ ማካሄድ እና ከኢኮኖሚ ጋር የማይገናኝ የፖለቲካ ስጋት ብቻ ወታደራዊ፣ ፖለቲካዊ ስጋት የሚፈጥሩ ኃይሎች ሊኖሩ እንደሚችሉ ታሳቢ ማድረግ እንዳለበት ለመጥቀስ ነው። አድርገው አመሰግናለሁ። እንግዲህ በሶስት ተከታታይ ፕሮግራሞች በኢትዮጵያ የውጭ ጉዳይ ፖሊሲ ዙሪያ ያሰናዳነውን ጥንቅር በዚሁ እንቋጫለን። በውይይቱ ላይ በመካፈል ሐሳባቸውን ያጋሩንን ካሳሁን አዲስን፣ ዳዊት ተሾመን እና ቻላቸው ታደሰን በዋዜማ ሬዲዮ ዝግጅት ክፍል ስም አመሰግናለሁ። እንግዲህ ፕሮግራሞቹን ሰምታችኋል። እናንተስ ምን ትላላችሁ? እንግዲህ በውይይት ላይ የተለያዩ ሐሳቦች ይነሳሉ። በዚህ ሐሳብ ላይ ይጨመር ይገባል የምትሉት ያልታየ ነገር ሊኖር ይችላል፣ ልታነሱ ትችላላችሁ። ሐሳቦቻችሁን ላኩልን፣ እናስተናግዳለን። ሳምንት በሌላ መሰናዶ ነው የምንጠብቃችሁ። ለዛሬ ፕሮግራሙን አዘጋጅቼ ያቀረብኩላችሁ አርጋው አሸኔ የነበርኩኝ፣ ከቀሪ የዋዜማ ባልደረቦች ጋር በመሆን በሚቀጥለው ዝግጅት እስከምንገናኝ ድረስ መልካም ጊዜ ሁሉ እመኛለሁ። ጤና ይስጥልን።